በኦሮሚያ የተለያዩ አካባቢዎች ከተነሱ የተቃውሞ እንቅስቃሴዎች ጋር ተያይዞ የኦሮሞ ነጻነት ግንባርን የሽብር ተልዕኮ ለማሳካት አመጽ በማነሳሳት ተሳትፏችኋል የሚል ውንጀላ ቀርቦባቸው በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ አባላት ደረሱብን ያሏቸውን በደሎች ተንተርሶ በሕግ ታሳሪዎች አያያዝ ዙሪያ የቀረበ የሕግ ትንታኔ ነው። ካለፈው አርባ አንስቶ ልንጠይቃቸውና ስንቅ ለማቀበል እንኳን ተስኖናል ሲሉ የቤተሰብ አባላት ያቀረቧቸውን ቅሬታዎች በትናንትናው ምሽት መዘገባችን የሚታወስ ነው። ትንታኔውን የሚሰጡን ታዲያ የህግ ባለሙያው አቶ እስራኤል ኢታሳ ፈይሳ ቀድሞ ዳኛ የነበሩ ናቸው። አሉላ ከበድ ነው ያወያያቸው። ቀደም ባለው ዘገባ እንደተሰማው በዛሬው የችሎቱ ውሎ የታሳሪዎችን ቅሬታ እንዲያሰሙ የተፈቀደላቸው ከአራቱ የፌኮ አመራር ታሳሪዎች ሁለቱ ለችሎቱ እንዳመለከቱት፣ አቶ እስራኤል ጨለማ ውስጥ እንድንታሰር ተደርገዋል፣ ቤተሰቦቻችን እንዳይጠይቁን፣ ውሃ እንኳን በልመና ነው የሚሰጠን የሚሉና ሌሎች ከበድ ያሉ በደሎችን ዘርዝረዋል። ማረሚያ ቤቱም በዘገባው እንደተገለጠው አስተባብሏል። መሰረታዊ ጥያቄ እናስቀድም። ለመሆኑ ህጉ ስለ ታሳሪዎች አያያዝ ምን ይላል? ምን አይነት መብቶች አላቸው? እስረኞች ወይም በህግ እጃሉ። የኢትዮጵያ ህገ መንግስት አብዛኛውን ሰብአዊ መብት ከተባበሩት መንግስታት የሰብአዊ መብት ሰነድ ቀርቶ በህገ መንግስቱ አካቶ ነው የምታገኘው። እስር ቤት ያሉ ሰዎች በርካታ መብቶቻቸው በኢትዮጵያ ህገ መንግስት ተደንግጎ ታገኛለህ። በኢትዮጵያ ህገ መንግስት አንቀጽ ሀያ አንድ ላይ በጥበቃ ስር ያሉና በፍርድ የታሰሩ ሰዎች መብት ተብሎ የተቀመጠ ነ የመጀመሪያው ትልቁ ቁም ነገር እንደ ማንኛውም ሰው እንደ ማንኛውም ዜጋ ሰብአዊ ክብራቸው ተጠብቆ ነው መያዝ ያለባቸው ሁለተኛው እንደ ካነሳኸው ጋር በቀጥታ የሚገናኘው ነገር ከትዳር ጓደኞቻቸው ከቅርብ ዘመዶቻቸው ከጓደኞቻቸው ከሃይማኖት አማካሪዎቻቸው ከሀኪማቸው እና ከህግ አማካሪዎቻቸው ጋር የመገናኘት ሙሉ መብት አላቸው እነዚህ የተያዙ የታሰሩ ሰዎች መብት ዝርዝር በጣም ሰፋ ያለ በጣም በጥንቃቄ የተደነገገ ከተለያዩ ሀገሮች ልምድ የተቀሰመ ልዩ የሆነ መብት ነው ያላቸው የታሰሩ ሰዎች ዝርዝሩ ሰፊ ነው። መልካም መሰረታዊውን የተጠርጣሪዎች ወይም በስር ላይ የሚገኙ ሰዎች መብት ነው በደምብ ሀሳብ የተመለከት ነው አሁን ያነሳ ናቸው። በኦሮሚያ የተለያዩ አካባቢዎች በተነሱ የአመፅ እንቅስቃሴዎች አመራር ጭምር ሰጥታችኋል በሚል ጥርጣሬ ተወንጅሎ የቀረቡት ነኝ አራቱን ተጠርጣሪዎች ያቀረቡት ምናልባትም እንግዳ ሊሰኝ የሚችል አንድ ቅሬታም ሰምተዋል። ከቤተሰቦቻቸው በትላንትና ዕለት ዛሬ ችሎት ውስጥ ጥያቄያቸውን ለማቅረብ ከተፈቀደላቸው አንዱ አባል መድኃኒት እንዲወስዱ ተገደው እንደነበር ጨለማ ቤት መታሰራቸውን ጠቅሰዋል። ይህን ቅሬታ ደግሞ ማረሚያ ቤቱ ያስተባብላልና እርግጠኛው መልስ ባይኖረንም ህጉ ምን ይላል? አንድ በሕግ አካል እጅ የሚገኝ ታሳሪ ወይም ተጠርጣሪ ፍላጎት ባልመነጨ መድኃኒት ሊሰጥበት የሚችልበት ሁኔታ አለ። በምን አይነት ሁኔታ ውስጥ ነው መድኃኒት እንዲወስድ የሚገደድበት ሁኔታ ሊፈጠር የሚችለው? እንዲህ ያለው ሁኔታ በእርግጥ ተፈጽሞ ከሆነ እንግዲህ፣ እኛ ሀገር የማይፈጸም ነገር የለም። በጥርጣሬ ደረጃ እንያዘው እና ማንኛውም ሰው በእስር ቤት ይሁን እስር ቤት አይሁን፣ ሕክምና ማግኘት መብቱ እንጂ ግዴታው አይደለም። ይሄ ፕሪንሲፕል ነው። የምትታከመው ስለታመምክ ነው፣ ስለተቸገርክ ነው ህክምና ፍለጋ የምትሄደው። ህክምና የተፈጠረው ስለታመሙ ሰዎች ነው። ይሄ መሰረታዊ ነገር ነው። በሁለተኛ ደረጃ የምትታመም ራሱ አንድ ሐኪም ጋር ሄደ መርምሮ በሽታ እንደርሼበታለሁ መድኃኒት ይሄ ነው ብልህ ይህንን ሁሉም መንገድ ከሄድክ በኋላ ራሱ መድኃኒቱን ላለመውሰድ መብት አለ። ይሄ መታወቅ አለበት። ከዚህ አልሰን ስንሄድ አስገድደው ለማንኛውም ሰው በተለይ እስር ቤት ላሉ ሰዎች አስገድደው መድኃኒት ውሰድ ማለት ከህግ በተቃራኒ ነው የሚሄደው ሰዎች የሚወስዱትን መድኃኒት ማወቅ መብታቸው ነው። አልተነገራቸውም። መድኃኒት ስትወስድ ህይወትህን ሊያጠፋው ይችላል። አካልህን ሊያጎል ይችላል። ከሁሉ በላይ ደግሞ ተገዴ መድኃኒት መውሰድ ማለት ክብርህን ነው የምነካው፣ የግል ነጻነትህን ነው የምነካው ስትገደድ ማለት ነው። ከዚህ አንጻር ስታየው መድኃኒት አንድ ሰው እንዲወስድ ማስገደድ በጣም በጣም በጠበበ መልኩ ኤክሴፕሽናሊ ሊሰጥ የሚችልበት ሁኔታ ይኖራል። ከህመምተኛው ፍላጎት ባልመነጨ ሊሰጥበት የሚችልበት ሁኔታ አለ። አለ ካሉ ምንድን ናቸው? አንደኛ ያለ ህክምና ባለሙያ ትዕዛዝ መድኃኒት ማንም ሊሰጥ አይችልም። ብሰጥም ወንጀለኛ ነው። ያን የሚያደርግ ሐኪም ራሱ ደግሞ ቢሆን አስገድዶ ለአንድ ሰው መድኃኒት መስጠት የሚቻለው አንደኛ ሰውየው የአእምሮ በሽተኛ ሆኖ ስለ ህክምናው ስለሚሰጠው ህክምና ስለደረሰበት በሽታ ራሱ ለይቶ ለማያውቅ ሰው መድኃኒት ተገዶ ሊሰጠው ይችላል። ይሄ ደግሞ የሚደረገው ብዙ ጊዜ ይሄ ሰው የአእምሮ ሀይመምተኛ ከሆነ በሽታው ሌሎችን ሰዎች እንዲያጠቃ፣ በራሱም ላይ ጉዳት እንዲያደርስ ሊያደርገው የሚችል ሁኔታ ካለ ነው። ይሄንን ለማረጋጋት ብለህ መድኃኒት ልትሰጠው ትችላለህ። ይሄንንም ደግሞ የምታደርገው በህክምና ትዕዛዝ ነው። ይሄ ሰውዬ በሀኪም ባለሙያ ሰብስክራይብ ተደርጎለት ነው ማለት ነው። ሌላ መድኃኒት ሰውየው ሳይፈቅድ ሊሰጠው የሚችለው ራሱን የሳተ ሰው ነው። ለምሳሌ በመኪና አደጋ አንድ ሰው ራሱን ሊሰጥ ይችላል። ይህን ሰውዬ እስኪያገግም ጠብቀ ፈቃዱን አትጠይቅም፣ መድኃኒት ትሰጠዋል። ኤመርጀንሲ ነው ማለት ነው። ሌላኛው በጣም ጠበብ ያለው ሌላ ያለ ፈቃድ ህክምና ሊሰጥ የሚችልበት ሁኔታ ደግሞ በእድሜያቸው ደርሰው በራሳቸው ጤና ላይ ውሳኔ መስጠት የማይችሉ ህጻናት ለአቅመ አዳም ያልደረሱ ህጻናት ለነሱ ደግሞ በቤተሰብ ፈቃድ ተገዶ መድኃኒት የሚወስዱበት ሁኔታ ሊፈጠር ይችላል። ዞሮ ዞሮ ግን ያለ ሐኪም ትዕዛዝ መድኃኒት መስጠት ሰጪውን በህግ ያስጠይቀዋል። ያለ ሐኪም ትዕዛዝ ጤንነቱ ተመርምሮ ይሄ መድኃኒት ሊሰጠው ይገባል ተብሎ ሳይታወቅ እስር ቤት ይሁን ውጭ ይሁን ለአንድ ሰው መድኃኒት መስጠት ክልክል ነው። ማስገደድ ደግሞ ሌላ ወንጀል ነው። መልካም ማረሚያ ቤቱ ወንጀላዎቹን ያስተባብላል። አቶ እስራኤል ኢታሳ ፈይሳ ለተጨማሪ የህግ ማብራሪያ መልሰን እናገኘታለን። አሁን ባለው ሁኔታ የታወቀ ያለቀለት ባለመኖሩ የቀረቡት መረጃዎች በቂ ይመስሉኛል። ለጊዜው አመሰግናለሁ። እግዜር ስጥልኝ። እኔም አመሰግናለሁ።